የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 10 2015 ዓ ም ዝግጅታችን ጀምረ በኢትዮጵያ መንግሥትና በትግራይ ኃይሎች መካከል የሰላም ስምምነት መፈጸሙ የፈጠረባቸውን ስሜት ከአጋሩን የአማራና የትግራይ ክልል ወጣቶች መካከል የተወሰኑትን ነው፣ ቀንጭ በን የሰማ ነው። ሙሉ ጉዳዩ በምሽቱ ይደመጣል። ከዚህ በተጨማሪ ዛሬ ምሽት ከኳታሩ የዓለም ዋንጫ ጋር የተያያዙ መሰናዶዎችም ይደመጥበታል ይደመጡበታል። ጤና ይስጥልኝ፣ እንደምናመሻችው፣ የተከበራችሁ አድማጮች፣ መሰናዶውን በመምራት አብሬያቸው የሚቆየው ሀብታሙ ስዩም ነኝ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኦ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነው። አሁን የሰዓቱ ዋና ዋና የዓለም ዜናዎች ይደመጣሉ። ጤና ይስጥልን አድማጮች እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አፍሪካ ይቷ አገር ቤኒን ጥሬ እቃዎቿን ወደ ውጭ ከመላክ አገር ውስጥ ተመርተው የተጠናቀቁ ምርቶችን ወደ መላክ ለመሸጋገር የኢንዱስትሪ ፓርኮችን እየገነባች መሆኗ ተነገረ። ይህ የግንባታ ፕሮጀክት በከፍተኛ ደረጃ መካሄድ ይኖርበታል ያሉት የመብት ተሟጋቾች በቤኒን ብቻ ሳይሆን በአፍሪካ በከፍተኛ ደረጃ መስፋፋት ይኖርበታል ብለዋል። የአፍሪካን ኢኮኖሚ ማሳደግ ብቻ ሳይሆን የጥሬ እቃዎችን የሚያጓጉዙ ተሽከርካሪዎችን ብዛት ስለሚቀንስ ከጭነት አስተላላፊዎች የሚወጣውን የካርቦን ልቀትም በከፍተኛ ደረጃ እንዲቀንስ ሊያደርገው ይችላል ብለዋል። ሩሲያ እንደ ኤሮፓ አቆጣጠር የ2023 የመከላከያ ወጪዋን ለማሳደግ በአንድ ቀን ውስጥ እስከ ዛሬ ትልቁ ነው የተባለውን ዋስትና በመስጠት የ23 ቢሊዮን ዶላር ብድር መሰብሰቧን የብሪታንያ የመከላከያ ሚኒስትር ባለፈው ረቡዕ ባወጣው መረጃ አመልክተዋል። ሚኒስትሩ ባወጣው መረጃ በመንግስት የተሰጠው የብድር ዋስትና የዩክሬን ወረራ ከተጀመረ ወዲህ እየጨመረ የመጣውን ወታደራዊ ወጪ ለማስቀጠል ቁልፍ ዘዴ ነው ብለዋል። ሩሲያ እንደ ኤሮፓ አቆጣጠር ለ2023 ያወጣችው በጀት እንደ ኤሮፓ አቆጣጠር በ2021 ይፋ ካደረገችው በ40 ከመቶ በመጨመር 84 ቢሊዮን ዶላር መድረሱም በዘገባው ተገልጸዋል። በተያያዘ ዜና ሩሲያ በተለያዩ የዩክሬን ከተሞች በሚገኙ የኃይል አውታሮች ላይ ከፍተኛ ደብደባ ማድረሷ ተነግረዋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ትላንት አርብ በሰጡት መግለጫ በ17 የዩክሬን ክልሎችና በዋና ከተማው የኃይል አቅርቦቱ ችግር መቀጠሉን ተናግረዋል። በተለይም የበረታው ቅዝቃዜ ከዜሮ በታች መሆኑ በተነገረበት ዋና ከተማ ኬቭ የኃይል አቅርቦቱ ሙሉ ለሙሉ ሊቋረጥ እንደሚችል የዩክሬን ባለሥልጣናት አስጠንቅቀዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ከማላ ሃሪስ ከቻይና መሪ ሺጂፒንግ ጋር በባንኮክ በተካሄደው የእስያ ፓሲፊክ ኢኮኖሚ ትብብር ፎረም ወደ ዝግ ስብሰባ ከመግባታቸው በፊት ለአንድ አፍታ ቆይታ አድርገው መነጋገራቸው ተነገረ። ምክትል ፕሬዝዳንቷ ባለፈው ሰኞ ህዳር አምስት ፕሬዝደንት ጆ ባይደን ከፕሬዝደንት ሺጂፒንግ ጋር ተገናኝተው በተነጋገሩበት ወቅት በሁለቱም አገሮቻችን መካከል ያለውን ውድድር በኃላፊነት ለመምራት የግንኙነት መስመሮቻችንን ክፍት ማድረግ ይኖርብናል ሲሉ አጽንዖት ሰጥተው የተናገሩትን ቁልፍ መልእክት አስታውሰዋል ሲል ዋይት ሀውስ ባወጣው መግለጫ አስታውቋል። የምክትል ፕሬዝዳንቷ መልእክት ቻይናን ሊያስከፋ ከሚችለው የፊሊፒንሷ ደሴት ፓላዋን የማክሰኞ ጉብኝታቸው ጋር ሊቃረን እንደሚችል ተገምቷል። ና በደቡብ ቻይና ባህር በምትገኘው ፓላዋን ደሴት አካባቢ ከሚገኙ የማሌዥያ፣ ፊሊፒንስ፣ ታይዋን እና ቪየትናም አገሮች ጋር በአካባቢው የይገባኛል ጥያቄ ያላት መሆኑ ተገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ሩሲያ ውስጥ በምስራቅ የአገሪቱ ክፍል ባለ አምስት ፎቅ የመኖሪያ ህንፃ ላይ በደረሰ ፍንዳታ አራት ህፃናትን ጨምሮ ቢያንስ ዘጠኝ ሰዎች መሞታቸውን የአገሪቱ ባለስልጣናት ዛሬ ቅዳሜ በሰጡት መግለጫ አስታወቁ። ስካሃሊን በተሰኘችው የሩሲያ ፓሲፊክ ደሴት ላይ በምትገኘው ከተማ የደረሰው ፍንዳታ ከማብሰያ ምድጃ ጋር ከተያያዘው የጋዝ ሲሊንደር የተነሳ ሳይሆን እንደማይቀር የሩሲያ ዜና ወኪሎች ዘግበዋል። የአደጋ ጊዜ ሰራተኞች ከፍርስራሾቹ ውስጥ በህይወት የሚገኙት ሰዎች ካሉ እያፈላለጉ መሆናቸውም ተመልክተዋል። ተናግረዋል። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ሜሪክ ጋርለንድ የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በመካሄድ ላይ የሚገኙ ሁለት የፌዴራል መንግስት ምርመራዎችን እንዲመለከቱ አንጋፋውን ጠበቃ ጃክ ስሚዝን ሾመዋል። በቀድሞው ፕሬዚደንት ላይ በመካሄድ ላይ የሚገኙት ሁለቱ ምርመራዎች አንደኛው እንደ ኤሮፓ አቆጣጠር በ2020 በተካሄደው ምርጫ ጋር የተያያዘ ሲሆን ሁለተኛው የሚስጢራዊ ሰነዶችና መዝገቦችን አያያዝ የተመለከተ ነው ጋርላንድ ይህ ሹመት ጥንቃቄ በሚሹ አሳሳቢ ጉዳዮች የፍትህ ሚኒስቴሩ ለገለልተኝነትና ተጠያቂነት ያለውን ቁርጠኝነት ያሳያል ብለዋል። ሹመቱ የተሰጠው ትራምፕ ከሁለት ዓመት በኋላ ለሚደረገው ፕሬዚዳንታዊ ምርጫ እንደሚወዳደሩ ይፋ ካደረጉ ጥቂት ቀናት በኋላ ነው። በመጨረሻም በኳታር በሚካሄደው የዘንድሮ የዓለም ዋንጫ እግር ኳስ ውድድር ላይ በስምንቱም ስቴዲየሞች የአልኮል መጠጦች ሽያጭ ክልክል መሆኑን ፊፋ ትናንት አርብ ባወጣው መግለጫ አረጋግጠዋል። በሜዳዎች ውስጥ የሚሸጡት ከአልኮል ነፃ የሆኑ የቢራ መጠጦች በስቴዲየም ውስጥ እንደሚሸጡ ተገልጿል። ቢራዎችን መሸጥ የሚቻለው የግል መስተንግዶ በሚካሄድባቸው እንግዳ መቀበያ ስፍራዎች እንዲሁም ከጨዋታው በፊትና በኋላ በተከለሉ የስቴዲየሙ አካባቢዎች እንደሆነ ተመልክተዋል። የዘንድሮው የዓለም ዋንጫ በኳታር እንደሚደረግ ከተነገረበት እንደ ኤሮፓ አቆጣጠር ከ2010 ጀምሮ እስላማዊት በሆነችው አገር ኳታር የአልኮል መጠጥ ይፈቀዳል ወይስ አይፈቀድም የሚለው ሲያከራክር መቆየቱ ተነግሯል። እንደ ኤሮፓ አቆጣጠር ከ1986 ጀምሮ ሚሊየን ዶላሮችን እየከፈለ የዓለም እግር ኳስ ዋንጫ ውድድሮችን ስፖንሰር የሚያደርገው ቢራ ጠማቂው በድዋይዘር በትዊተር ገጹ ላይ ውሳኔውን አስመልክቶ የተናገረው አንዲት ቃል ይሁና ይህ የማይገባ ነገር ነው ማለቱ ተዘግቧል። የትናንቱ የፊፋ ውሳኔ የመጣው ነገ ከሚጀመረው የዓለም እግር ኳስ ጨዋታ በፊት ነው። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ሰና 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። ወደ ቅዳሜ ጉዳይ እንሻገር። ከሰሞኑ በኢትዮጵያ መንግሥትና በትግራይ ኃይሎች መካከል የሰላም ስምምነት ተፈርሟል። ይህ ስምምነት በትግራይ ክልል ውስጥ በሚኖሩ ወጣቶች ዘንድ የፈጠረውን ስሜት ለማወቅ ባልደረባችን ሙልጌታ አጽባ ከተወሰኑት ጋር ቆይታ አድርጓል። በመቀጠል ይሰማል። አድሓኖም ሰርጸ ይባላል ከትግራይ ምዕራባዊ ዞን ቆራሪት ከተማ ተፈናቅሎ በሽረንዳ ስላሴ ከተማ ይኖር እንደነበረ ገልጾም ጦርነቱ ከባለፈው ነሐሴ ወር ዳግም ሲነሳ ደግሞ እንደገና ወደ መቀለ ከተማ መፈናቀሉ ተናግሯል። የሰላም ስምምነቱ መፈጸሙ በበጎ እንደሚያዩም አድሓኖም ገልጿል። የሰላም ስምምነቱ ተካሄደ ሲባል ያው እንደ ማንም ጦርነት ባለበት አካባቢ እንደሚኖር ሰው ያው ሰላም ሲባል ደስታ ነው የሚሰማ ምክንያቱም ይህንን ጦርነት በማዶ ሆነህ እንድታየው እንኳን አይፈቅድልህም። ይመጣና ድሮን ይደበድብሃል። ይመጣና ያው ከባድ መሳሪያ አጠገብህ አርፎ የሆነ ነገር ያጠፋባሃልና እጅግ በጣም ይጎዳል። ሰላም ሲባል እጅግ በጣም እደሰታለሁኝ። በተለይ እኔ ወጣት ነኝ። ነገ ማስበው ነገር አለኝ፣ ለዚህ ሀገር፣ ለዚህ ቤተሰብ፣ ከሁሉም በላይ ለራሴ ለቤተሰብ የመትረፍ እፈልጋለሁኝ ና እጅግ በጣም ሰላም ሲባል ደስታ ይሰጣል። ብዙ ጓደኞች ተደስተዋል። በጦርነቱ የተፈጸሙ ወንጀሎች ፍትህ በማስፈን ዙሪያ ግን ጥርጣሬ አለኝ ብለዋል አድሃኖም አንድም ሆን ተብሎ የታየ ነገር አይመስለኝም። ዝም ብሎ መባል ስላለበት የተጻፈ ነው የሚመስለኝ። ግን ከሁሉም በላይ ችግር የሚመስለው የተጠያቂነቱ ጉዳይ ለአፍሪካ ሕብረት እንደውም በኢትዮጵያ ማዕቀፍ የሚካሄድ ነው የሚለው። ስለዚህ መንግስት ራሱ ራሱን ሊቀጣ አይችልም። ስለዚህ እንኳን እሱን ይቅርና በትግራይ ላይ ደግሞ የደረሰው የተደረገው ደግሞ እኔ ለዓለም ህዝብ እንግዳ ነው ብዬ ነው ማስቡ። ጦርነትም አይደለም ጦርነት ነው ብዬ አላስብም። በትግራይ ላይ የተፈጸሙ ነገር ከጦርነትም በላይ ነው። ስለዚህ መጠናትም አለበት እኔ ምክንያቱም እዚህ ኖሬ ነው ማቀው። እጅግ በጣም ሚሰቀጥጥ ነው። ጦርነት እኮ ያው የትግራይ መሬት እስከ ሀያ አምስት ዓመት በላይ አድርጎ አያቅም ጦርነት ሳይደረግበት ና ወላጆቻችን ታላቅ ወንድሞቻችን ኮ ይነግሩናል ና እንደዚህ አይነት ጦርነትም አላዩም አልተነገረንም። ከሁሉም በላይ ግን ለዚህ ህዝብ ፍትህ ሳትሰጥ ሰላም ኑር ማለት ፍትህ ሳይሰጠኝ እንዴት ነው አምኜው መኖር ይችለው ምችለው? እዚህ ሰመረ መኮንን የተባለ ሌላ ከሽረንዳ ስላሴ ከተማ በጦርነቱ ምክንያት ተፈናቅሎ ወደ መቀለ ከተማ የመጣ በበኩሉም፣ ሰላም ስምምነቱ በጣም ደስ ብሎኛል፣ የዘገየም ቢሆን በጣም ደስ ብሎኛል። ይሄ ሰላም ውይይቱ ከጦርነቱ በፊት ቢሆን ኖሮ የብዙ ሰዎች ህይወት ሳያልቅ የሰዎች ህይወት ሳይመሰቃቀል መቆም የሚችልበት እድል እንደነበረ ይታየኛል። አሁን ሆኜ ሳስበው ያው የመድፍ ድምጽ፣ የድሮን ድምጽ ሳንሰማ የዋልንባቸው ቀናቶች ናቸውና ያው የወጣቱ ፊትም ፈገግ ብሎ የሳቀ ምናምን ስታየው የሆነ ደስ የሚል ስሜት ይሰማል። እንደ አንድ የትግራይ ወጣትና የትግራይ ወጣት ያው ስለ ጦርነት በፊልም ወይም ደግሞ ሰው ነግሮት ምናምን አይደለም የሚያውቀውና ጠባሳው እስካሁን አለ፣ ባባቶችም አለ፣ በአያቶችም አለና ይሄ ጠባሳ ወደ እኔ ተርፎ አሁን ብዙ አስከፊ የሆነ ጦርነት አይተናል። አስከፊ የሚያደርገው ተራ ሲቪሊያኑም ሲሞት ነበረ። ላይ የትግራይ ህዝብ ፍትሐዊ ጦርነት ነው ያካሄደው ብዬ ነው የማስበው እና ይሄ ፍትሐዊ ጦርነት ላይክ ሰላም ለማምጣት የገባበት ጦርነት ነው የሚመስለኝ እንደኔ እይታ እና በጣም ብዙ ህልም የነበራቸው። ለሀገራቸው ብዙ ነገር የሚያስቡ የነበሩት ባለህልም ወጣቶች ነው ያጣንበት ይሄ ጦርነትና ያው ወደ ሰላም መምጣቱ በጣም ደስ ብሎኛል። ይሄ የሰላም ሁኔታው በዛው እንዲቀጥል የትግራይ ህዝብም የደረሰበት ሰብአዊ እና ማቴሪያላዊ ድቀት ተመልሶ ዳግም እንዲያገግም ነው የምፈልገው። ሮዛ የማነ የተባለች የመቀለ ከተማ ነዋሪ ወጣት በበኩሏ ጦርነቱ በህይወቷ ሁለት አመት፣ የትምህርት ጊዜዋ እንድትከስር እንዳደረጋ ትገልጻለች። ሁለት አመቱን ባይመለስልን እንኳን እንደማይቀጥልና ከአሁን በኋላ እንደማይኖር ሳውቅ ደስ ብሎኛል። በማንም የትግራዋይ ብዙ ነገር ቀርቶብኛል እያስባለሁ። ማለት ቀለል አድርገን ብናየው ራሱ ከትምህርት አቋርጫለሁ የዩኒቨርስቲ ተማሪ ነበርኩኝ። ሁለተኛ አመት ተማሪ ነበርኩኝ እና ዘንድሮም መረቅ ነበር ግን ያው ላይክ ሁለት አመት ስለከሰርኩኝ ሌላ ሁለት አመት ያስፈልገኛል ማለት ነው። ተመርቄ ስራ የሚይዝበት ጊዜ ተራዝመዋል። ከጎኔ ብዙ ሰዎችን አጥቻለሁ። ጓደኞች የነበሩ ሁሉም አንዳንዶቹ ምንም አውቀው ነገር የለም የት እንዳሉ እንኳን ሜቢ የሞቱ ይኖሩ እንኳን አላውቅም። አካላቸው ይጎደላል። በቀጣይ የወጣቶች አቅም በሚያጎለብት መንገድ መንግስት ሊሰራ ይገባል ብላለች። በቀጣይ መደረግ ያለበት ብዬ ማስበው ማለት ነው ያው ሁለት አመታችን ከስረናል። ኦልሬዲ አይመለስምና እሱም የምናካከስበት ነገር እንዲፈጠር ነው የምፈልገው የመንግስት አካላት አሉ። ቢያንስ ሁለት አመታችን የሚያካከሱት ወጣትን መፍጠር የሚችል የወጣትን የማጎሎትና ሳይኮሎጂ ስትሪት ማድረግ የሚችል ብዙ ተቋማት እንዲከፈትልን ነው የምፈልገው እና ቢያንስ በሱ በሱ እንኳን ቶሎ ዲቨሎፕ አድርጎ ወደ ነበረበት ራዩ የሚያስቀጥልበት ሁኔታ እንዲፈጠር ነው የምፈልገው። ለአከምባይ እየተባለ አስተያየት ሰጪ በበኩሉም የሰላም ስምምነቱ ማደናቀፍ የሚፈልጉ ሀይሎች ከጦርነቱ ማትረፍ የሚፈልጉ ናቸው ብሏል። በተለይ አምራች ሀይሉ ወጣቱን ነው እየረገፈ ያለው ከትግራይም፣ ከኢትዮጵያም ከሌሎችም። ስለዚህ ይሄ አውዳሚ ጦርነት በሰላም ተቋጭ ስሰማ በጣም ነው ደስ ያለኝ እንደ አንድ ወጣት ትግራዋይ የትግራይ ህዝብ ከመጀመሪያውም ሰላም ፈላጊ ነው። ስለዚህ ከትግራይ ህዝብ እኔ አንድ ነኝ፣ ሰላም ፈላጊ ነኝ። ጦርነቱ በሰላም ይቋጭ ሲባል በጣም ነው ደስ ያለኝ እንደ አንድ ወጣት። ሰላም ለማደናቀፍ የሚሞክሩ ኃይሎች ከየትኛውም ቦታ ከዚህ ጦርነት አትራፊ መሆን አለባቸው። ስለዚህ ለእነዚህ ኃይሎችም በሰላም መታገል ነው ያለብን። ይህ የሰላም ስምምነት ቶሎ ተግባራዊ ሊሆን ይገባል። በማለትም ለአከ ገልጿል። ሰላሙ ቶሎ እንዲፋጠን እርዳታ ቶሎ እንዲገባ ባለፈው ሁለት ዓመት ያገኘ ነው መከራ ያገኘ ነው። ታይቶ የማይታወቅ ጭፍጨፋ፣ ታይቶ የማይታወቅ ውድመት፣ የሰው ህይወት በተለይ በተለይ የወጣቶች ህይወት ደግሞ አምራች የሚባል ሀይል ስናጣን የቆየ ነው። ስለዚህ ለዚህ ሰላም ተግባራዊ እንዲሆን፣ ሰብአዊ እርዳታ ያለ ገደብ እንዲገባ፣ መሰረታዊ ነገሮች እንዲከፈቱ፣ ባንክ እንዲከፈት፣ ስልክ እንዲሰራ፣ መብራት እንዲበራ ከተፈለገ ከሰላም ፈላጊ የኃይሎች ጎን ሆነን መታገል ነው ያለብን ብዬ ነው ማስበው። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ሙልጌታ እናመሰግናለን። በመቀጠል ደግሞ መስፍን አድራጌ በአማራ ክልል የሚገኙ ወጣቶችን ሀሳብ ያጋራናል። ምስጋናው ታደሰ ይባላለሁ። በወሎ ዩኒቨርሲቲ የታሪክ መምህር እና ተመራማሪ። በትግራይም ለአማራም ለአፋርም ክልል ማህበረሰብ አባላት ትልቅ የሚባል አስተዋጽኦ አለው ብዬ አስባለሁ። ይሄ የሰላም ስምምነት በዋናነት ከየትኛውም ወገን የሚሞተውን የሰው ኃይል አስቀርቷል። መፈናቀሉን በተወሰነ መልኩ አስቀርቷል። አንጻራዊ በሆነ መልኩ በአካባቢዎቹ ሰላምና መረጋጋት እንዲሰፍን፣ ሰዎች በሰላም ወጥቶ በሰላም እንዲገቡ ተስፋ እንዲያደርጉ አድርጓቸዋል። በችግር ውስጥ ያለው የትግራይ ማህበረሰብም አስፈላጊ የምግብ እና የመድኃኒት ግብአቶች እንዲገቡለት በር ከፍቷል። በበርካታ ሀገሮች በሚነሱ የእርስ በርስ ግጭቶች ሳቢያ የሚደረጉ ስምምነቶች ችግር የሚገጥማቸው አፈጻጸም ላይ ነው። ይሄ ስምምነት ከፕሪቶሪያ በኋላ ኬንያም ላይ ናይሮቢ ከተደረገ በኋላ አፈጻጸሙ ትንሽ የዘገየበት ነገር እንመለከታለን። ለምሳሌ ያክል ከናይሮቢ ስምምነት በኋላ የኢትዮጵያ የፌዴራል መንግስት ሰራዊት ወይ ደግሞ የመከላከያ ሰራዊት ወደ መቀሌ ከተማ ገብቶ ክልሉን የሚረከብበትን ሂደት ተፈራርመዋል። ነገር ግን ስምምነቱ ከተፈረመ በኋላ ኦልሞስት ሳምንት የሚጠጋ ጊዜ ተቆጥሯል። እስካሁን በተግባር የተገለጸ እንቅስቃሴ የለም። እንደዚህ አይነት ነገሮች ስምምነቱ እንከን እንዳይገጥመው፣ አፈጻጸም ላይ ችግር እንዳይገጥመው ስጋት የሚፈጥሩ ናቸው። በሁለቱም ወገን ጉዳዩን ለማስፈጸም ኮሚትመንት እንዳላቸው ሲናገሩ እንሰማለን። በሌላ በኩል ደግሞ የዘገየበትን ሁኔታ እንመለከታለን። በተለይ ደግሞ ከትግራይ ክልል ወይም ደግሞ ከቲፒሌፍ የሚወጡ አንዳንድ መግለጫዎች ነገሩን ወደኋላ እንዳይጎተቱት የሚል ስጋት ይፈጥራሉ ብዬ አስባለሁ። ስንታየሸ ያለው ከደሴ ፕሪቶሪያ ላይ በተካሄደው ድርድር ወይም ውይይት በሀገሪቱ ላይ መረጋጋትን ፈጥሯል። ሁለተኛ በጦርነቱ የተጎዱ አካባቢዎች ላይ ሰብአዊ እርዳታ ተደራሽነት እንዲሆን ተደርጓል። ከዛም አልፎ ቢያንስ እንኳን የእርስ በርስ ግንኙነት እንዲፈጠርም ድልድይ የሆነበትም አንድንትን ነገር አምጥቷል። የሰውም ከጦርነቱ ሰላምን መርጠው የሰላምን እፎይታ አግኝቶበት በሰላም ወጥቶ መግባቱን እንደ ትልቅ ግብአት ወስዶት እየተንቀሳቀሰ የሚገኝበት ደረጃ ላይ ነው። እንደ ኢትዮጵያ መንግስት፣ በውጭው ላይም ትልቅ ተቀባይነት ያገኘበት ነው። አንዳንድ ውዥንብሮች ሊኖሩ ይችላሉ። ይህን ለማደናቀፍ የሚሞከር ነገር በከፊል ሊኖር ይችላል። የጦርነት ነጋዴዎች አሉ። እነዚህ የጦርነት ነጋዴዎች ሁከትን የሚያስነሳ ነገሮች በተለያዩ ሚዲያዎች የሚለቁት ነገር ይኖራል። እነዚህ ነገሮች ናቸው አሁን ውዥንብር እየፈጠረ ያለ ምድ። ለምሳሌ አሁን እንደ ትግራይ መንግስት እንጂ እንደ ቲፒኤልኤፍ አይደለም እኛ የተከራከርነው የሚለው ነገር ሲያነሳ፣ ትግራይ ውስጥ መንግስቱ ነው ያሸነፈው። ቲፒኤልኤፍ ነው በራሱ ጊዜ ማለት ነው ምርጫ አካሂዶ ምን ብሎ ስልጣኑን የያዘው ቲፒኤልኤፍ ነው። ስለዚህ የቲፒኤልኤፍ እና የትግራይ መንግስት ልዩነቱ ምንድን ነው? እነዚህ ነገሮች ደግሞ ተቀባይነት አይኖራቸውም። ለኛም ሳይሆን እንደ ትግራይ ህዝብም ማለት ነው። ኢትዮጵያ ውስጥ የተለያዩ ፖለቲከኞችና ምሁራኖች ደግሞ አንዳንድ ጊዜ ወያኔ አይታመንም፣ ይህ ቢያደርግ ይህ ሊሆን ይችላል የሚል ስጋት የሚናገሩም ሰዎች እነሱም ነጋዴዎች አድርገው ይወስዳቸዋሉ። ምክንያቱም ምንድን ነው ይህንን አምነውበት ሁለቱም አካላት ተፈጻሚነት እንዲሆን ነው። ናሆሚት ባረክ እባላለሁ። የደሴ ከተማ ነዋሪ ነኝ። በዋናነት የሰው ልጅ ሞት መቀነሱ ትልቁ ነገር ነው። እንዲሁም የመሰረተ ልማት ውድመትም በተወሰነ ደረጃ ይቀንሳል። ትልቁ ደግሞ ለሰው ልጅ አስፈላጊ የሰላም ጉዳይ ነው። በሰላም ውስጥ ብዙ ነገር እናተርፋለን። በጦርነት ግን ኪሳራ ነው እና ትልቁ ነገር ያው ሰላም አግኝተዋል። አስፈላጊ የሆኑ የሰብአዊ እርዳታዎች ለምሳሌ የመድኃኒት፣ የምግብም እርዳታ ትልቁ ነገር ነው። በቀጣይነት ደግሞ የትልቁ ዋናው ነገር ለሰው ልጅ የስነ ልቦና ጥገና ነው። ከጎን ደግሞ የወደሙ የልማት ተቋማት ወደ መልሶ ማቋቋም የሚገቡበት ነገር ይፈጠራል ብዬ አስባለሁ። ከዚህ በኋላ ደግሞ ትልቅ ትምህርት የሆነናል። በሰሜኑ ክፍል ላለው ብቻ ሳይሆን በተለያዩ በምዕራብም ኢትዮጵያ፣ በደቡብም ላሉ ትልቅ መማሪያ የሆነ እልቂት አላስፈላጊ እንደሆነ ትልቅ መማሪያ የሆነናል ብዬ አስባለሁ። ይሄ ንኛው እኔን አይወክልም፣ ያንኛው እኔን ይወክላል በሚሉ አርፍተ ነገሮች ላይ ተለያይቶ የሚገፉ አካላቶች ካሉ ትልቅ ስጋት ብዬ ማስበው። ይንን ግን በሁለቱም ተደራዳሪዎች ወገን ፍላጎት ካለ ሰላም ሊያጋጭ የሚችል አይደለም። ምክንያቱም የቃላት ነው። ሁለቱም የሚመለከታቸው አካላቶች እንደ ትልልቅ አስተዳደር እንደመሆናቸው ቁጭ ብሎ ማብራሪያ ቢሰጡ ለህዝቡም የተሻለ ግንዛቤ መፍጠር ነው። ውድ አድማጮቻችን እያዳመጣችሁ ያላችሁት ከአሜሪካ ድምፅ እየተላለፈ የሚገኘውን የቅዳሜ ምሽት ስርጭት ነው። በመከታተል ላይ ያላችሁት የአሜሪካ ድምፅን ነው። በመቀጠል ደግሞ በነገ ዕለት የሚጀምረውን የዓለም ዋንጫ የተመለከቱ መሰናዶዎችን እናሰማችኋለን። በመጀመሪያ ወደ ኢትዮጵያ መዲና አዲስ አበባ እናቀናለን። በዚያ የሚገኙ የኳስ አፍቃሪያን ስለ ኳታሩ የዓለም ዋንጫ ያላቸውን አስተያየት ለዘጋቢያችን ገብረ ሚካኤል ገብረ መድን ነግረውታል። ቢነጋ ባላለሁ በገጃ የዓለም ዋንጫን በጣም አጓጉ የሚያደርገው ነገር ምንድን ነው? ያው እንግዲህ ዓለም ዋንጫን አጓጊ ከሚያደርጉት ነገሮች አንዱ በአራት አመት ግን አራት አመት ውስጥ አንድ ጊዜ መምጣቱ እንዲሁም በተጨማሪ ደግሞ አለማችን ላይ ያሉ የሚባሉ ከዋክብት እግር ኳስ ተጫዋቾች በአንድ ፕሮግራም ላይ ሁሉንም የምታይበት ፕሮግራም በመሆኑ አጓጊና ለየት ያደርገዋል ሮቤል ክብረት ትባላለህ ያው ብዙ ኮከቦች አሉ አለም ላይ የምንወዳቸው የምናውቃቸው ተጫዋቾች አገራቸውን ወክለው የሚመጡበት ነው ስለዚህ ለዛ ነው አጓጊ የሚሆነው ማን ከማን ይበልጣል? የሚለው ያው ክለብ ላይ ሲሆን ጥርቅም ነው። ያው በገንዘብ ተገዝተው ስለሆነ ጥርቅም ነው የሚሆነው። አገራቸውን ወክሎ ሲሆን ደግሞ የተለያዩ አዲስ ተጫዋቾች የምናይበት ነው። አንጋፋዎቹን የምናይበት ነው። ስለዚህ አጓጊ ይሆናል። እንዴት አየኸው? ምድቡ፣ የትኞቹ ሀገራት ለፍጻሜ ማለፍ እድል አላቸው? ሁሉም ምድቦች ጠንካራም ደከማም ቡድኖች አንድ ላይ የተሰባሰቡበት ናቸውና ባላንስ ያደረገ ነው የዘንድሮው ድልድል። ለእኔ ግን በደንብ ለዋንጫ ይቀርባሉ ብዬ የማስባቸው ቤልጂየም፣ ብራዚል እና አርጀንቲና ናቸው። ጠንካራ ቲም አላቸው ስኳዳቸውም ሰፋ ያለ በመሆኑ ምክንያት ለዓለም ዋንጫው ለፍጻሜ ይቀርባሉ የሚል ግምት አለ። ጸጋ ለሙ ይባላል። ፈረንሳይ የምትጠንካራ ሁና አሁንም እስከ ፍጻሜ የምትደርስ ይመስለኛል። በቃ ካላት የልጆች ጥራት አንጻር ፈረንሳይ እና ብራዚል ነጥረው የሚወጡ ይመስለኛል። ሁለቱ ሀገሮች። እኔ እንኳን የደች ደጋፊ ነኝ ሆላንድ፣ ፈረንሳይን፣ ብራዚልን። ያው ጀርመኖችም ጀርመኖች ናቸው፣ የታወቀ ነው። እኔ የብራዚልና ፈረንሳይ ነው በጣም የምጠብቀው ከአፍሪካ ደግሞ ካልክ ካሜሩን፣ እሱን ነው፣ እነሱ ነው የምጠብቀው። ሚካኤል ኪዳኔ፣ የመጀመሪያውን ገምት ካልከኝ ኳታር ታሸንፋለች። ያልተጠበቀ ነገር ነው ዛ የምቀርበው እኔ በጣም ሰዓቱ እንደውም ቀላ ያሉት ምናም ትንሽ እንትን ብሎኛል እ በጣም በቃ ማለት በጉጉት ነው የምጠብቀው በጣም ከምል በላይ ማለት ነው። ምክንያቱም ፕሪሚየር ሊግ ላይ ምንም የምታያቸው ተጫዋቾች ናቸው እንትናቸውን ታያለ። ኳሊቲያቸው ደግሞ ሞተ የምትላቸው ሰዎች ደግሞ አብዛኛው ብቅ ብሎ ሊያስደስቱን ይችላሉ። ቤልጂየም ላይ በጣም የተለየ ነገር ያሳዩናል የሚል ምነት አለ ያላየናቸው አዳዲስ ኮ ከዋክብት ሊፈጠሩ ይችላሉ ብዬ ኤክስፔክት አደርጋለሁ። እንዲሁም አንድ ሁለት የማይገመቱ ብሔራዊ ቡድኖች አስገራሚ ውጤትና ፐርፎርማንስ ሊያሳዩን ይችላሉ ብዬ አስባለሁ። በአጠቃላይ ግን የኳታር ስለምታዘጋጀው ለመጀመሪያ ጊዜ ነው። በአረብ ሀገራትም ይሄ ዝግጅት ሲዘጋጅና የመክፈቻውና የመዝጊያው ዝግጅት ለየት ብሎ የአማራ ይሆናል ብዬ እጠብቃለሁ። የአፍሪካ ሀገራት ወደ አምስት የሚሆኑ ተካቷል እዚህ የዓለም ዋንጫ ጨዋታ ላይ። እና የትኞቹ ለፍጻሜ የሚያልፉ ይመስልሃል? እኔ ስምንት ውስጥ ምናልባት ጋና ትገባ ትችላለች፣ ስምንት ውስጥ ምናልባት እና ቱኒዚያም ቱኒዚያም ጠንካራ ናቸው። ናይጄሪያ አለመግባቷ ትንሽ ከፍቶኛል። አለም አለፎ ካሜሮን እንጠብቃለሁ ካላቸው ፊዚካል ፊትነስ አንጻር ካላቸውም ልምድ አንጻር ትንሽ እንደው በቃ ካሜሮን የሚገዳገድ ይመስለኛል። ናይጄሪያም እንዳለው ሆኖ ማለት ነው። ግን ካሜሩን ትንሽ አውትሻይን የሚያደርግ ይመስለኛል። ካሉ ትንሽ ጠንከር ብሎ ወደፊት ገፋ ያደርጋል። ከታሪክ አኳያ ወስዶ ካሜሩን ነው። የካሜሩን ብሔራዊ ቡድን እንደሚታወቀው ከአፍሪካ ውስጥ ከዚህ በፊት ለሩብ ፍጻሜ ደርሶ ስለሚያውቅ ልምዱም ኤክስፔሪያንሱም ስላለ እሱ ይጠቅማቸዋልና በዚህ የተነሳ ገፋ ያለ ርቀት ሊሄዱ ይችላሉ የሚል እምነት አለ። ወደ ኢትዮጵያ ስንመለስ በጣም ትልቅ የስፖርት አፍቃሪ ያለበት ሀገር ነው። በተቃራኒው ደግሞ ብሔራዊ ቡድኑ ለእንደዚህ አይነት ጨዋታ ሲያልፍ አይታይም እና ምን አስተያየት አለ? አልፉ ምንም የትም አይደርሱም። አልፎ ወሽመጥ ነው የሚቆጥሩት ደጋፊ ብቻ ነው ያለው። እንደውም ደጋፊ ቢገዙ እንደ ሌሎች ሀገሮች ደስ ይለኛል። ከምር የእውነት ነው። ደጋፊ ቢገዙን ወኔ ያለው ደጋፊ ነው ያለው። አይታል እንግዲህ አፍሪካ ዋንጫ ደቡብ አፍሪካ ስናልፍ ስንት ሰው አስፋልት ላይ እንደተነባለ አይታል። ያለን ፍቅር በደንብ እየተሰራ አይደለም። አብዛኛው ነገር ውትፍትፍ ያለ ነው። ተጫዋጅ ዝውውር አይታላ በሚሊዮን በምናምን ነው የሚጠራው፣ ግን ልጁ ስታየው ደግሞ ዜሮ እንዳለ በረኛ ውጭ እንትን ታቀለ። ባለፈው አመት አንድ ነበር የመከላከያ ነው ምናምን ነው ኢትዮጵያ የበረኛ በረኛ ታዲያ ኬት ነው የምትመርጠው? እንዳለ ውጩ ናቸው በረኞች። በቃ ኳሱ ላይ አልተሰራም፣ ልጆች ላይ አልተሰራም። አሁን አይታቸው ከሆነ እርሜያቸው እንትን ያለ ሁለተኛ ደግሞ ከአንዱ ክለብ ወደ አንዱ ክለብ የዳኛውም በተለይ የፌዴሬሽን እና የክለቦች ችግር ነው። ማንኛውም ገንዘብ መዋለን ነዋይ እስካወጣ ድረስ ክለብ ሲመሰርት ተጫዋቾቹን ብቁ የሆኑትን መግዛት ወይም ብቁ የሆነትን ማፍራት መቻል አለበት። ያ እንዳይሆን ከልጆች ላይ አልተሰራም። ኳስ ማለት ልምምር ነው ሁሉ ነገር። ማንም ከማንም በልጦ አይደለም። ውጭ ያሉትን ተጫዋቾች ስናይ ፕራክቲስ ነው ልምምር ነው። ስለዚህ ያ ነገር ነው እኛን የሚጎለን። ኢትዮጵያ ውስጥ እንዳልከው ሕብረተሰቡ የእግር ኳስ ደጋፊ ነው። ቀንደኛ የእግር ኳስ ፍቅር የሚያለው ነው ልክ እንደ ብራዚል ሕዝብ። ነገር ግን ውጤቱ ስታየው ግን በጣም ደካማ የሆነ ነው። ምክንያቱም እንደሚታወቀው በኢትዮጵያ እግር ኳስ ውስጥ የአሰለጣጠን ቴክኒኩ፣ የፋይናንሻል አቅሙ እንዲሁም ቢሮክራሲ በጣም የወደቀ ነው። ከጎጥ ከዘር ከምንጋም የተያያዘ ጭምር ነው። እንደ ሀገር ለውጥ እንዲመጣ ሀገሪቱ ይህ ሁሉ ሕብረተሰብ እንደዚህ የኳስ ፍቅር እያለው እዚህ ላይ ደርሶ አገር ውስጥ ጨዋታ ለማየት ጉጉት እንዳለው እንዲስተካከል ወደፊት እነዚህ ያልናቸው ችግሮች በሙሉ የሚቀረፉበት ነገር መንግስትም ህብረተሰቡን ቢፈልግ ጥሩ ይመስለኛል። አመሰግናለሁ። በጣም እኔም አመሰግናለሁ ገብረ ሚካኤል፣ እናመሰግናለን። በዚሁ የብዙ ድንቅ እግር ኳስ ተጫዋቾች መፍለቂያ ወደሆነችው የኢትዮጵያ ከተማ ድሬዳዋ እናቀናለን። በዚያ የሚገኙ የኳስ አፍቃሪያንን ባልደረባችን አዲስ ቸኮል አነጋግሯቸዋል። ስለ ኳታሩ የዓለም ዋንጫ ያላቸውን አስተያየት አካፍለውናል። የዋላሸት ገብሬ ወይም በቅጽል ስሙ አካካ በቀድሞዎቹ የጥጥ ማኅበርና የምድር ባቡር ክለቦች በተጫዋችነት አሳልፏል። ከዚያም በኋላ በእግር ኳስ ዳኝነትና በአሰልጣኝነትም ሰርቷል። በእሱ ዘመንና ከዚያም በፊት የሚያውቃት ድሬዳዋ በኢትዮጵያ እግር ኳስ ላይ ወሳኝ ምና እንደነበራት ያስታውሳል። እግር ኳስ በጣም ጥሩ ነው። በስምንት ክለቦች ተወክሎ ነው ውድድር የሚካሄድ የነበረው። ስምንቱም ክለቦች ጥጥ ማህበር፣ ምድር ባቡር፣ ሲሚንቶ፣ ዋይን፣ አንበሳ እነዚህ የመሳሰሉ ናቸው የነበሩት እና ገጽታ በጣም ጥሩና ደርቢ ጨዋታ ደግሞ በጣም የጨርቃጨርቅና የምድር ባቡር ጨዋታ በጣም ተመልካቹም ከፍተኛ የሆነ ቁጥር ተመልካች የሚመለከተው ጨዋታው ድባቡ በጣም የሚያምርና ደስ የሚል ገጽታ ነበር። ድሬዳዋ እግር ኳስ ተጫዋቾች አብዛኛው በአዲስ አበባ ክለቦች ነበሩ እና ለብሔራ ቡድንም ትልቅ አስተዋጽኦ ያደረጉ ናቸው። ትልቅ ወደ ከ14 በላይ ነው የነበሩት ክለቦች ተጫዋቾች እና የተሻለና ቆንጆ ብሔራ ቡድን ነበረ። በእለቱ አብዛኛውን ተሰላፊዎች ናቸው ቤስት ውስጥ እና ቆንጆ ብሔራ ቡድን ነበር ብለን ማስበ የድሬዳዋ ክለቦችም ለአዳዲስ ተጫዋቾች እድል በመስጠት እንዲሁም ለሌሎቹ የሀገሪቱ ክለቦች ተጫዋቾችን በማቅረብ ጉልህ አስተዋጽኦ ያበረክቱ እንደነበር አቶ የዋላሽት ያስታውሳል። በድሬዳዋ ብዙሃን መገናኛ በስፖርት ጋዜጠኝነት እየሰራ የሚገኘው ወጣት ከነሃን ዮናስም ተመሳሳይ ሀሳብ ነው ያለው። እንግዲህ እግር ኳስ ላይ ሁሌም ቢሆን ጠንካራ ክለቦች ካሉ፣ ጠንካራ ሊግ ካለ፣ ጠንካራ ብሔራዊ ቡድን የመመልከቱ ነገር እውን ነው እንግዲህ አካካም ሲያነሳ እንደነበረው ያን ድሬዷ ላይ የነበሩ በርካታ ክለቦች ናቸው። አጠቃላይ ለድሬዷ ብቻ ሳይሆን የኢትዮጵያ ብሔራዊ ቡድንም በርካታ ተጫዋቾችን በማስመረጥ የድሬዷ ክለቦች ትልቅ ሚና ነበራቸው። ብሔራዊ ቡድን ውስጥ ቋሚ 11 ውስጥ ገብቶ ከሚጫወቱ ሁሉ ከግማሽ በላይ የድሬዷ ልጅ የሚሆኑበት ሁኔታም ነበር በወቅቱ። ያ የፈጠረው አንደኛ በከተማዋ የነበረው የክለቦች መበራከት፣ ጠንካራ ሊግ በከተማዋ ላይ የዚሁ ሀገር አቀፍ ውድድር መኖሩ ነው ያንን ነገር እየፈጠረው። አሁን የከተማ ስፖርት የሚገኝበት ደረጃ ከቀድሞ አንጻር ዝቅ ያለ እንደሆነ ነው ወጣት ከናን ማሳያዎችን እያቀረበ የሚያስረዳው። አንደኛ የክለቦች አለመኖር ነው አሁን ያለውን የከተማውን ስፖርትም እንዲቀዛቀዝ ያደረገው። ተጫዋቾች በፕሮጀክት ይጀምራሉ ከዛ ዲቪዚዮን ላይ ባሉ አማተር ቡድኖች ያልፋሉ ቀስ እያሉ ወደ አንደኛ ሊግ ብሔራዊ ሊግ እያን እስከ ከፍተኛ ሊግ ድረስ እስከ ፕሪሚየር ሊግ ድረስ የሚመጡበት ያንን ሳይክል ተከትሎ ነበር በፊት አንድ ተጫዋች ከፕሮጀክት ሲወጣ የሚገባበት ቡድን ነበር አካካ ቀድም ሲያነሳው እንደነበረው ጥጥ ማህበር ነበረ ባቡር ነበረ ሸመንተሪያ ነበረ ብዙ ነበር አማራጩ አሁን ያ ነገር ድሬዳዋ ላይ ብትመለከትም የዲቪዚዮን ቡድኖች ናቸው አብዛኞቹ በጣም አማተር ቡድኖች ናቸው። እንደው በሶስቱ የሊግ እርከን ውስጥ እንኳን ብትመለከት ፕሪምየር ሊጉ ላይ ድሬዳዋ ከተማን እናገኛለን። ከዛ ከፍተኛ ሊግ ላይ ተወካይ የለውም፣ ከተማው ተወካይ የለውም። አንደኛ ሊግ ላይ ድሬዳዋ ፖሊስ አለ። በብሔራዊ ቡድን ደረጃ ካየነው እንግዲህ ምናልባት አሁን ለመጨረሻ ጊዜ ለኢትዮጵያ ብሔራዊ ቡድን የተጫወተው የድሬዳዋ ተወላጅ ያው ቢኒያም በላይ ነው እንግዲህ ያኔ ሰባትና ስምንት ልጆች የነበሩበት ብሔራዊ ቡድን የድሬዳዋ ልጆች። አሁን ግን ያው እሱም አልፎ አልፎ ነው። እንግዲህ አንዳንዴ በምርጫ ምክንያት የማይጠራበት ሁኔታ ነው ያለው። ወጣት ከናን ጨምሮ በድሬዷ ወጣቶች ራሳቸውን የሚያሳዩባቸው ክለቦች ባለመኖራቸው አዳዲስ ወጣቶች እየወጡ በሌሎች የሀገሪቱ ፕሪምየር ሊግ ክለቦች ውስጥም ሲጫወቱ ማየት እንዳልተቻለ ነው የሚናገረው። ይህን ሁኔታ ለመቀየርና ድሬዳዋም ከራሷ አልፎ ለሀገሪቱ እግር ኳስ ጉልህ አስተዋጽኦ ማበርከት እንድትችል የክለቦችን መጠናከር ነው ሁለቱም የስፖርት ባለሙያዎች የሚመክሩት። አሁን የክለቦች ማነስ ነው ትልቁ ድክመት ብዬ ማስበው። ይህ ማለት የነበሩት አሁን ዲቄ ፋብሪካ፣ ቴሌ፣ እነዚህ እነዚህ አሁን ገዛ ቢያደጉ ነው ለወጣቱ ትልቅ ግብአት ነበረ የሚሆነው። አሁን በምናየው ነገር የክለቦች እጥረት ክለብ ወጣቶቹ እንዲነሳሳ አልሆነም። ለአንድ ስፖርት ማድረግ በቂ የሆነ ትኩረት ሊሰጠው ይገባል ብዬ አስባለሁ። የሚደረጉ ውድድሮችን ከተማ ውስጥ የሚደረጉ በአስተዳደሩ የሚደረጉ ውድድሮች ከፍተኛ የሆነ ትኩረት ያስፈልጋቸዋል። ከፍተኛ የሆነ የትኩረት ማነስ ስለሚታይ ማለት ነው። እዛ ላይ በደንብ መሰራት አለበት። ትኩረት ሊሰጠው ይገባል በደንብ ከዛ ባለፈ ብሪጅ መሆን የሚችሉ መሸጋገሪያ መሆን የሚችሉ ቡድኖችን ከአካዳሚ ተጫዋች ተነስቶ በአንድ ጊዜ ወደ ዋናው ቡድን ማስገባት በጣም ነው የሚያስቸግረው። ከዛ ይልቅ መሀል ላይ መሸጋገሪያ መሆን የሚችሉ ቡድኖችን አቋቁሞ በዛ ልክ ተጫዋቾችን ማፍራት ቢቻል ለድሬዳዋ ከነማ ብቻ ሳይሆን ለከተማው ብቻ ሳይሆን በኢትዮጵያም ደረጃ ተጫዋቾችን ማፍራት ይቻላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ወደ ቀጣዩ መሰናዶ ከመሻገራችን በፊት የሙዚቃ አፍታን ውሰድ። ዘመን ከማይሽራቸው ሁሌም ከሚያነቃቂን ሙዚቃዎች መካከል አንዱነው ነው። በመቀጠል የሚጋብዛቸው ተጫዋቹ ተስፋዬ ገብሬ ነው። የሙዚቃው መጠሪያ ስፖርት። I'm I know it better But I'm to stay I'll take this So let me Cause what the do? የኳታር የዓለም ዋንጫን የሚመለከቱ መሰናዶቻችን መደመጣቸውን ይቀጥላሉ። በመቀጠል ደግሞ ዕውቁ የእግር ኳስ ተንታኝና ጋዜጠኛ መንሱር አብዱል ቅኒ የዘንድሮውን የዓለም ዋንጫ የአፍሪካውያንን ተሳትፎ በማስመልከት ከባልደረቦቻችን እስክንድር ፍሬውና ኬኔዲ አባተ ጋር ያደረገው ቆይታ ተከታይ ክፍል ይደመጣል። ዝግጅት እንሂድ። እስቲ እንግዲህ ሞሮኮ፣ ካሜሩን፣ ጋና እነዚህ እነዚህን ደግሞ እንመልከታቸው ምን ትጠብቃለህ ከእነዚህ ቡድኖችስ አሁን ያሉበትን ደረጃ እንዴት ትገልጸዋለህ እንግዲህ የሞሮኮ እና የቱኒዚያ ከወቅታዊ ውጤት አንጻር ይነሱ ይሻለኛል በሁሉም እግር ኳስ ደረጃ ላይ ማበረታቻ የተለመደ ባሸነፍክ ቁጥር ጎል አስቆጣሪ ከሆንክ ጎል ባስቆጠርክ ቁጥር በብሔራዊ ቡድን ደረጃ ደግሞ ለዓለም ዋንጫ ስታልፍ ዓለም ዋንጫ የሚያክል ቶርናመንት ላይ ስታልፍ የግድ ያቺ ጉርሻት አፍሪካ ውስጥ ታዲያ ቃል ይገባል እንጂ ቶሎ አይፈጽም። ሁልጊዜ ቶርናመንቶች ላይ እንዲህ አይነት ችግር አለ። አፍሪካ ሰሜን አፍሪካ ሀገሮች ላይ ይሄን ነገር አትሰማም። ከሰሃራ በታች ባሉት ላይ የተለመደ ነው። እና እንደዚህ አይነት ነገር ከሌለ በጋና በኩል በካሜሩን በኩል የተሻለ አንጻራዊ ውጤት ነው የሚለው። እኔ ለሩብ ፍጻሜ እንኳን ይከብደኛል። አሁን ያ የአስራ ዘጠናው ውድድር ውጤት ይሻሻላልም ይስተካክላልም ብዬ አላስብም። ሮጀር ሚላ ያ የካሜሩን ቡድን የተለየ ነበረ። ውድድሩም ዘመኑም ይለያያል። ለነገሩ ግን መንሱር፣ ያ ሮጀር ሚላ በ38 ዓመቱ ተሰልፎ እየተቀየረ እየገባ አገሩን ውጤታማ ያደረገበት የ199 አለ ከዛ በኋላ ግን ተደግሟል። 2002 ላይ ተደግሟል ግን መንሱር ያለው የምጋራው አለ ማለት ያው ብዙውን ነገር ገልጾታል። ነገር ግን የአፍሪካ ሀገራት ኢንሴንቲቭ አለ እንዳልከው። ምናልባት ደግሞ አንዳንዴ እንደ ክስተት ነው የሚከሰቱት እንደዚህ አይነት ሀገራት እንጂ ኮንሲስተንሲ የለውም፣ ወይም ደግሞ ቀጣይነት ያለው ነገር የለም። ካሜሮን አሁን 1990 ላይ ሩብ ፍጻሜ ከገባች በኋላ ከዛ በኋላ በሶስተኛው ዓለም ዋንጫ በ2002 ነው ከዛ ሶስት የዓለም ዋንጫ ጠብቀን 2002 ላይ ነው ሴኔጋል ደግሞ የዛ ደረጃ ላይ የደረሰችው። ከዛ ደግሞ 2010 ላይ ሁለት የዓለም ዋንጫ አልፎ ነው የእንደዚህ አይነት እንትን የተፈጠረው ጋና ስትገባ ማለት ነው። ጋና እንደውም አራት ውስጥም ለመግባት የምትችልበት ቻንስ ነበረ ጫፍ ላይ ደርሳ ነበርና እና ምናልባት ቀደም ሲል ካነሳኸው የዚህ የኢንሴንቲቭ የቦነስ የጉርሻ ክፍያዎች በተጨማሪ ትክክል። ከዛ ባለፈ ያው እሱ ይታወቃል። አስተዳደራዊ ችግሮች ይቆያሉ። ክፍያዎቹም አንዳንዴ ላይከፈሉም ይችላሉ። እየተጨዋታ ሁላ እናቋረጣለን ብለው ያውቃሉ። ምናምን የቅርብ ጊዜ የምናስታውሳቸው ትውስታዎች አሉና፣ ኮራፕሽንም ይያያዛል ከዚህ ጋር የሙስና ጉዳይም የነዚህን ገንዘብ ለእነሱ የተዘጋጀው ኢንሴንቲቭ ምናልባት ወይ ወደ አንዱ ካዝና የሚገባም ሊሆን ይችላል። ወደ ኢትዮጵያ ጉዳይ እንምጣና እንግዲህ ኢትዮጵያ በአፍሪካ እግር ኳስ ታሪክ ውስጥ ምናልባት ቀደምት ከሚባሉ ሀገሮች አንዷ ነች። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ከአፍሪካ ሕብረት ከአፍሪካና ድርጅት ቀድሞ የተመሰረተ አህጉራዊ ተቋም ነው። ያንን ከመሰረቱት ውስጥ አንዷ ነች። እንግዲህ የመጀመሪያው ከመጀመሪያዎች የአፍሪካ ዋንጫዎች አንዱንም ማንሳቷ ይታወቃል። እና አሁን ያለንበት እግር ኳስ ደረጃ ግን ኢቨን አፍሪካን ወክሎ እንኳን በዓለም አቀፉ መድረክ ላይ ለመሳተፍ እስካሁን እየጠበቅን ያለንበት እየጠበቀች ያለችበት ሁኔታ ነው ያለው። እና ምንድን ነው ምክንያቱ መንሱር? ለዚህ ሁሉ ሰው ይጠይቃል። ኢትዮጵያ መቼ ነው በዓለም ዋንጫ መድረክ ላይ የኢትዮጵያ ብሔራዊ ቡድን ቢሳተፈው የሚለው ጥያቄ በሁሉም አምሮ ውስጥ ያለ ነው። እንግዲህ አርባ ስምንት ካልተደረገ በስተቀር በሰላሳ ሁለት ይሆናል ብዬ አላስብም። የእኔ ትውልድ ሚያዩ አይመስለኝም። ይሄ እውነት ነው። ምኞቴ አደለም አወራው፣ እውነቱን ነው የምናገረው። ምኞቴ እንዲህ እንዲያልፍ የአፍሪካ ዋንጫ ም እኮ አሁን እያለፍን ያለ ነው። የተሳታፊ ቁጥር በዛ እያለ ሲመጣ ነው። ሁለት ሺህ አስራ ሦስት የአፍሪካ ዋንጫ የቡድኑን ጥንካሬ፣ አሰልጣኝ ሰውነትን መልካም ጥረት እያደነኩኝ፣ ግን አንዳንድ የተስተካከሉ ወቅታዊ ጉዳዮችን ነበሩ። እንዴት ነው ሁሉ ነገር ኦርጋኒክ ከሆነ፣ እድገቱ ጤናማ ከሆነ፣ እድገቱ ታስቦ የመጣ ከሆነ አንድ ነገር መቀጠል ይችላል። እኛ ጋር ግን እንደዛ አይመስልም። እኛ እኛ ጋር እንደዛ አይመስለኝ እና ይሄ በአፍሪካ ዋንጫ በአለም ዋንጫ ጭራሽ ምክንያቱ ምክንያቱ ብዙ ነው። ይሄ የሚሊዮን ዶላር ጥያቄ ነው። ምክንያቱ ብዙ ነው። ሀገራችን እግር ኳስን ትወዳለች፣ ታፈቅራለች። ብዙ እግር ኳስ አፍቃሪ አለ። እግር ኳስን ከልቡ የሚከታተል እንደ ህይወት ዘይቤ ሁሉ የሚከተል ደጋፊ አለ። ነገር ግን እግር ኳስ በሀገራችን ባህል አይደል ባህል አይደለም። እንዲሁም በአንዳንድ አገሮች ሀገሮች እኮ እግር ኳስ ስፖርት በአጠቃላይ በባህል ሚኒስቴር ስር ይደረጋል። የካልቸር ጉዳይ ስለሆነ ስቴዲዮም መሄድ ለእንግሊዛውያን ለምሳሌ ባህል ልክ በሀገራችን እንዳሉ ቤተ እምነቶች አርብ፣ እሁድ እንደሚካሄደው ባህል ባህል ሲሆን ታዲያ የምትሰጠው ትኩረት ይለያል። እንዴት ነው እንደ እንደ ህዝብ እንደ ሀገር ሀብት ተደርጎ ይወሰድና ሁሉ ነገር በጥንቃቄ ማኔጅ ይደረጋል። እኛ ጋር አሁን ይሄ ጥንቃቄ ቸልተኝነት፣ አውቆ አጥፊነት አለ በሀገራችን እግር ኳስ እያየን ጥፋቶችን እያየን የታየ የሚታለፍበት ጥፋት ባህል የሆነበት እንዲሁም እግር ኳስ ጥፋት ስለ በሰፊው የተንሰራፋ ሙስና ተቋማ ያልሆነም እያልክ ነበረ አቋረጥኩ ግን ጀማሪ ነበርን ግን የአፍሪካ ዋንጫ ሲጀመር ከጀመሩ ጥቂት ሀገሮች አንዷ ነች ኢትዮጵያ እንዳልኩ ያው የመጀመሪያ ስኬቶችም ነበሩ አህጉራዊውን ተቋምም ከአፍሪካ ህብረት ቀድሞ የአፍሪካ አንድነት ድርጅት ከቀድሞ ቀድሞ የተቋቋመውን የመጀመሪያ አህጉራዊ ድርጅትም ረጅም ዘመን የመሩትም ኢትዮጵያዊ ሰው ናቸው 15 ዓመት በምክትል ፕሬዝዳንትነት 15 ዓመት በዋና ፕሬዝዳንትነት ካፈን የመሩት ኢትዮጵያ ዊር ነቃሽ ተሰማ ናቸው። እና ምንድን ነው ኢትዮጵያ ዋነኛው ነገር አውቃለሁ። ብዙ ነገሮች ዘርዝርሃል፣ ቀድማ ጀምራ አሁን እና ማን ታወቀው። አንድ አስተያየት ላሰማ። የናይጄሪያውን ኮከብ ተጫዋች ጄጄ ኦካቻን እዚህ አዲስ አበባ ባናገርኩበት ጊዜ ስለ ኢትዮጵያ እግር ኳስ በሰጡ አስተያየት ላይ ምን ብሎ እንደጀመረ ቦታችንንም፣ አገሪቱ ያለችበትንም ደረጃ ስለሚያሳይ ብዬ ነው ኢትዮጵያ የማራቶን ሩጫ ችሎታ ያላቸው የረጅም ርቀት አትሌቶች ሀገር መሆኗን ሁላችንም እናውቃለን። በእግር ኳስ ግን ብዙ የታወቃችሁ አይደላችሁም። ነገር ግን ባለፉት ዓመታት በእግር ኳሱም ውስጥ ውስጡን ስታድጉ ቆይታቸዋል። ምክንያቱም ባለፈው ስትጫወቱ ተመልክቻለሁ፣ ተገርሚያለሁ። በተለይ ኳስን ይዛችሁ በምትቆዩበት ሁኔታ እንግዲህ ስለ ኢትዮጵያ እግር ኳስ የናይጄሪያ ብሔራዊ ቡድን በኢትዮጵያ ጨዋታ ለማድረግ በመጣበት ጊዜ ስለ ኢትዮጵያ እግር ኳስ በጠየቅኩት ጊዜ የመለሰው መልስ ነው። እና በእግር ኳስ የታወቃችሁ አይደላችሁም በማራቶን ነው እናንተ የምትታወቁት አይነት ነው። እንግዲህ ጠቅለል ልናደርገውና አስተያየቱ እና ምናልባት ከዚሁ ከባህል ጋር ይያያዛል ወይ ህብረተሰቡ ካለው ባህል ጋር ይታወቃል ከታች ጀምሮ የማንሰራው ቀደም ከቻይና ጋር አያይዘ የሚያነሳው ከታች ጀምሮ አለመሰራት በእቅድ በረዥም እቅድ አለመመራት እነዚህ እነዚህ ነገሮች እንዳሉ ሆነው የህብረተሰቡ ባህል ራሱ መንግስት የሚሰጠውን ትኩረት ላይ የሚሰጠው ትኩረት ላይ ተጽዕኖ የሚያሳድር ይመስለኝ እዚህ ጋር መሰለ የአጀማመራችንን እስክንድር ካነሳው ካየን በዛ ወቅት ላይ ኢትዮጵያ የፓን አፍሪካኒዝም ምልክት ናት። የአፍሪካ አንድነት ድርጅት ተቋቋመ። ራሱ ኮ የአፍሪካ ዋንጫ ኮ የፓን አፍሪካን ኮ እግር ኳስ ውድድር እና ኢትዮጵያ በነበራት ሞራላዊ ግዴታ ነበራት፣ ይሄንን ውድድር እንዲጀመሬ ማድረግ። ምክንያቱም አብዛኛዎቹ የአፍሪካ ሀገራት በዛ ሰዓት ላይ በቅኝ ግዛት ጫካ ውስጥ ገና መውጫ መንገድ እዛ ሜዝ ውስጥ ነው ያሉት። መውጫ መንገዱ ናት እና ኢትዮጵያ ብትጀምር አይገርምም። በዛ ሰዓት ኢትዮጵያ ቀድማ ስለ ፓን አፍሪካን የእግር ኳስ ውድድር ብታስብ አይገርምም። ያ የሞራል ኃላፊነት ይመስለኛል ኢትዮጵያን እዛ ጋር ምክንያቱም የቅኝ ግዛት ጥያቄዎች እንደ ሌሎች እንደነ ኮትዲቯር፣ እንደ ናይጀሪያ፣ እንደነ ሮዴዥያ ገና ስለ ነፃ ስለመውጣት የምታስብ ሀገር አልነበረችም እና የማሰቢያ ጊዜ ነበራት። በዚህ ላይ ደግሞ የምታደንቀው እንደ ድነቃቸው ተሰማ አይነት ከዘመኑ የቀደሙ ሰዎች ነበሯት። እና ቀድመህ መጀመር ማለት ግን ሁል ጊዜ ይዘው ታሳድገዋለህ ማለት አይደለም። መጀመሪያ የተወለደ እኮ የመጀመሪያ ልጅ ምንም ሳይማር እኮ የመጨረሻው ልጅ ብዙ ዲግሪ ሊይዝ ይችላል። ብዙ ሁኔታዎች አሉ። አሁን ከዛ አንድ ደስ የማይል እውነት አለ እዚህ እነዚህ ቅኝ ገዢዎች በአንድ አፍሪካ ሀገር ውስጥ ሲቆዩ ጥለውልና እና ሀገሩን ጥለው ሲወጡ፣ ሀገራቱ ነፃ ሲወጡ ጥሩ የእግር ኳስ ኢንፍራስትራክቸር ጥለውል ይሄዳሉ። በቃ ይሄ አይካድ። እኛ ጋር ይሄ ነገር አለ። እኛ ራሳችን ነን ሁሉን ነገር መጀመር የነበረ። ከዛ በኋላ እነዛኞቹ ጥለውላቸው ሄደው ራሳቸው ማየት ሲያደርጉ በትንሽ እርምጃ ቀደሙ። የተመቻቹ ነገሮች ነበራቸዋል። ከዛ በኋላ ልንደርስባቸው አልቻልም። ኮትዲቯር፣ ሴኔጋል በፈረንሳይ ቅኝ ባይገዙ ኖሩ እንደዚህ አይነት ትኩረት አያገኙም። ከዛ ተወስዶ ፈረንሳይ ሊግ ላይ ነው ተጫዋቾች የሚጫወቱ፣ ያድጋሉ፣ ይጎለብዛ። የተሻለ ፋሲሊቲ ብቻ ሳይሆን በእግር ኳስ በሁሉ ነገር፣ በስነ ምግብ፣ በስልጠና በምን በምን የተሻለ እድገት የሚያገኙበት ነው። እና እነዛ ትልልቅ ተጫዋቾች አሁንም እየወጡ ነው ያሉት። እኛ አንድ እድል አላገኘንም። አንድ ምክንያቱም አንግሎፎን አይደለን፣ ፍራንኮፎን አይደለን። ያ አስቀያሚ እውነት ነው። እኔ ነጻነታችን ፈልገዋል። እግር ኳሱ ጥንቅር ብሎ ይቀር። ይሄ ታሪክ የምንኮራበት ታሪክ ነው። አብሮ እንዲኖር አባቶቻችን አክብረን የምንቀጥል ግን ቅኝ ተገዢዎቹ በዚህ ተጠቅመዋል። እንግዲህ የሀያ ሁለተኛው የኳታሩ የዓለም ዋንጫ የአፍሪካ ቡድኖች ዝግጅት እንደዚሁም የኢትዮጵያ እግር ኳስ ያለበት አሁናዊ ሁኔታ ብዙ የሚያነጋግር ሀሳብ የሚያለዋውጥ ነው። ነገር ግን ሰዓት ስለሚገድበን እዚህ ላይ ለማቆም እንገደዳለን። እንግዲህ የአሜሪካ ድምጽ ሬዲዮ ተከታታዮች እስካሁን ከእኛ ጋር አብራችሁ ቆይታችሁ ይሄንን ከተወዳጁ የእግር ኳስ ተንታኝ እና ጋዜጠኛ መንሱር አብዱል ቀኒ ጋር ያደረግነውን ቆይታ ስለተከታተላችሁ እናመሰግናለን። እዚህ ከአሜሪካ ድምጽ ሬዲዮ እኔ እስክንድር ፍሬው እና ኬኔዲ አባተ ነበርን። መንሱር አብዱል ቀኒ በድጋሚ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። አድማጮች አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። በመቀጠል ደግሞ ኢትዮጵያ ውስጥ ስኬታማ ከሆኑ የእግር ኳስ አሰልጣኞች መካከል አንዱ ከሆነው ጸጋይ ገብረ ማርያም ጋር የተደረገ አጭር ቆይታ ይደመጣል። ጸጋይ ገብረ ማርያም በወላይታ ድቻ የእግር ኳስ ቡድን አሰልጣኝነቱ ይታወቃል። ጸጋይን ያነጋግረው ገብረ ሚካኤል ገብረ መድን ነው። አቶ ጸጋይ ኪዳነ ማርያም የወላይታ ድቻ አሰልጣኝ፣ በአሜሪካ ድምፅ አመሰግናለሁ። እንደው በጣም በጉጉት እንዲጠበቅ የሚያደርገው ነገር ምንድን ነው? የአለም ዋንጫ ነው። አመሰግናለሁ። የአለም ዋንጫ ያው እንደምናየው በየአመቱ የምናገኘው የምናየው ድር አይደለም፣ በአብዛኛው ከአራት አመት በኋላ የምናገኘው ውድድር ስለሆነ በጣም ተናፋቂ ነው። በዛ ላይ በውድድር ላይ የሚሳተፉ ሀገሮች በማጣሪያ ውስጥ አልፈው ራሳቸውን በብቃት ለክተው የሚመጡበት ውድድር ስለሆነ ጥሩ ውድድሮች ናቸው የሚኖሩት ብዙ ጊዜ ደግሞ የተጠበቁ ክለቦች፣ አገሮች ብቻ ሳይሆኑ ያልተጠበቁ አገሮች ተፎካካሪ የሚሆንበት ብዙ ውጣ ውረዶች አሉበት። ከምድብ አልፈ እንደገና ወደ ሩብ ፍጻሜ ለ ከሩብ ፍጻሜ በኋላ የጥሎ ማለፍ ባህሪዎች አሉ። ስለሆነ መላው የዓለም ህዝብ በናፍቆት የሚከታተሉ ስለሆነ ምርጥ ምርጥ የሚባሉ የዓለማችን ተጫዋች የሚሳተፈ ስለሆነ በጣም ተናፋቂ ነው እና ጥሩ ውድዶች የሚካሄድበት ነው። የትኞቹ ምድቦች ላይ ያሉት ሀገሮች ናቸው እንደው ባንተ ግምገማ በጣም ሀይለኞች የሚባሉት ከመጨረሻው ሊዘልቁ የሚችሉት ምትላቸው? እንግዲህ ያው ወቅታዊ ሀገሮች ደረጃ ወይም ብቃት በምናይበት ቅድሚያ እኔ የምሰጣቸው ሀገሮች አሉ። በአብዛኛው ለብራዚል ቅድሚያ ያሰጣሉ። በእኔ መካከል በጣም የተፈጥሮ ክሎት የተሟላበት ሀገር ስለሆነ ብዙ በኳስ እንቅስቃሴ ሁልጊዜ የማይዋጅቅ ቡድን የሚዘ የሚመጣ ቡድን ስለሆነ ብራዚሎች ከዚህ የተሻለ ውጤት ዘንድሮ በጣም ጥሩ ውጤት ያመጣሉ ያስባለሁ። ምናልባት እነ መሲ ያለበት የአርጀንቲና ቡድንም እንደዚሁ በክሎታቸው ላቅ ያሉ ተጫዋቾ የሚገኙበት በዛ ላይ መሲ ዓለም ዋንጫ የመጨረሻ ጨዋታ ይሆናል ተብሎ ነው የሚጠበቀው እና መሲ ደግሞ ከቡድን አጋሮች ጋር ሆኖ ምናልባት በዚህ የዓለም ዋንጫ ምናልባት ታሪክ ሰብሰው ይወጣሉ ብዬ ገምታ ነው። እንደዚህ ሁሉ ጊዜ ተጠባቂ የሜዳ ላይ እንቅስቃሴዎች የማይታዩ እነ ፈረንሳይ እና ጀርመንም በዚህ የዓለም ዋንጫ ላይ ነግሰው ይወጣሉ የሚል ግምት አለኝ። ይሄ የዓለም ዋንጫ ብዙ አገሮች ብዙ ማጣሪያ አልፎ የሚመጡበት ስለሆነ ያልታሰቡ ክለቦች ክሮችም በዚህ ማጣሪያ ውስጥ ጥሩ የሚሆንበት ሁኔታ ስላለ በሙሉ ባላንስ የሆነ ፉክክር ይታይበታል ብየነ በእኔ በኩል ማስቡ ዋንጫ ውስጥ ማን ይበላዋል ብለህ ታስባለህ? በእኔ ግምት እንግዲህ በአብዛኛው እንግዲህ ብራዚልና አርጀንቲና ለዋንጫ ይገናኛሉ የሚል ግምት አለኝ። ምናልባት ሁለቱም ለዋንጫ ከተገናኙ ደግሞ በላይነት ሊወስድ የሚችለው የብራዚል ብሔራዊ ነው የሚል የግል አመለካከት አለኝ። ከአፍሪካ ወደ አምስት ሀገራት ተካተዋል በዚህ የዓለም ዋንጫ እና፣ እንዴት ትገመግመዋለህ? ተሳትፏቸውን የት ድረስ ይጓዛሉ ብለህ ታስባለህ? አዎ ያው የአፍሪካ ሀገሮች አምሳ ምናምን ሀገሮች የሚወዳድርበት ውድድር ውስጥ ነው። በጣም ተፈትነው በጣም ታግለው ነው ወደዚህ የደረሱት። እንዳየነው እንዳየ ነው በአፍሪካ ዋንጫ ጥሩ ብቃት አሳይተዋል። አምስቱም ሀገሮች ጥሩ ብቃት አሳይተዋል። ግን ከዓለም ዋንጫ ምድብ ውስጥና በተፎካካሪነት አንጻር በምናይበሳት ግን የሴኔጋል ብሔራዊ ቡድን አሁንም ቢሆን ጥሩ ተፎካካሪ ሆኖ ይቀርባል የሚል ግምት ላይ። የአዘጋጅዋ ሀገር የኳታር ዝግጅት እንዴት አየኸው አቶ ጸጋይ? በጣም የሚገርም ነው፣ ከጠበቁት በላይ ነው በእውነት። እግር ኳስ ምን ያህል ህዝቦችን እና መንግስቶችን እና የዓለም ህዝብ እንዴት እንደሚያስተሳሰር የተደረገው ዝግጅት በጣም ወርቃማ፣ ስቴዲየሞችም አይተናቸዋል፣ መስተንግዶው አይተናቸዋል፣ ከቴክኖሎጂ ጋር የተያዙ በጣም ከጊዜ ወደ ጊዜ የተሻሻሉ የመጡበትና ከፍተኛ ዝግጅት ተደርጎበት የቀረበ ውድድር ነው። በጣም ያምራል እግር ኳስ እንደምታውቀው፣ በሁሉም ነገር እግር ኳስ ማለት ሜዳ ነው። ሜዳ ብቻ ሳይሆን ህዝብ ነው የመንግስት ተሳትፎ ያስፈልገዋልና በብዙ በጀቶች ተስተካክለው ዘመናዊ ስቴዲሞች ያየ ነው እና እንደዚህ አይነት ሀገሮች ተጨማሪ ድልም ቢሰጣቸው ደስ ይላል እና ስፖርት የአለም ህዝብ ቀልብ የሚገዛ ውድድር እግር ኳስ የአለም ህዝብ ቀልብ የሚገዛ ስለሆነ በእውነቱ ኳታር ያዘጋጅቱ ዝግጅት በጣም ያስመሰግናል። ሌሎች ሀገሮችም ከዚህ የተሻለ ተዘጋጅተው የሚቀሩበት ስለሆነ የዓለም ህዝብ ትኩረት የሚስብ ስለሆነ ስለዚህ ኳታር ዝግጅት በጣም ነው ያደነኩት። የመጨረሻ ጥያቄ ወደ ኢትዮጵያ ያመጣናል። ኢትዮጵያ ውስጥ እንግዲህ በጣም ኳስ የሚወድ ህዝብ ያለበት ሀገር ነው። በሌላ በኩል ደግሞ የኢትዮጵያ ብሔራዊ ቡድን ወደ ዓለም ጨዋታ ሲያልፍ አይታይም። ምን ትላለህ አቶ ጸጋይ አዎ ያው እንግዲህ ኢትዮጵያ ህዝብ ለእግር ኳስ ያለው ፍቅርና ቀላል የሚባል አይደል መላው የኢትዮጵያ ህዝብ በእግር ኳስ ድርድር የለውም ፍቅር አለው እግር ኳሱ ከዚህ ለተሻለ ውጤታማ መሆን እንዲያ ያው የዘወትር ፍላጎት ነው ባሉ የአፍሪካ ዋንጫ ማጣሪያ የቻን ማጣሪያዎች አለም ዋላ ማጣሪያዎችም ሜዳ ላይ በመገኘት አቅሙን የፈቀደው ነገር እያደረገን ያለው ያው በውጤት አልታጀብንም ይሄ እንግዲህ አንዳንድ ጊዜ ያው እንግዲህ ከዓለም ሳይንስ ውስጥ መውጣት ያለብን አይመስለኝም። እግር ኳስ ያው ስራ ይፈልጋል፣ ጥረት ያስፈልጋል። የራሱ የሆነ መዋቅር አለው። በእግር ኳስ በአንድ ጊዜ ገንብተን በአንድ ጊዜ ውጤት የምታመጣበት አይደለም። እግር ኳስ በባህሪው ሂደት ነው፣ በሂደት ላይ ሆነ የምትሰራው ስለሆነ እግር ኳስ እንግዲህ መተካካት ይፈልጋል። እኛ ትልቁ ችግሮቻችን ቀጣይነት ያላቸው ከታዳጊ ጀምሮ ከእድሜ ካታጎሪያቸው ጀምሮ እስከ ላይኛው ሲኒየር ቲም ላይ ብዙ ተመጋጋቢ የሆኑት ሀገሮች ላይ ሌሉም ይመስለኛልና ብዙ ስራ ይጠብቀናል። ከበጀት አንጻር ከአካዳሚዎች አንጻር ታዳጊዎች ከማፍራት አኳያ ዓለም የደረሰበት አንዳንድ የአፍሪካ ሀገሮች የደርሱበናል የመድረስ ብዙ ስራዎች እንደሚጠብቁን ነው የሚያሳየ በጣም ነው ማመሰግነው። አቶ ጸጋይ ኪዳነ ማርያም የወላይታ ዲቻ አሰልጣኝ፣ በአሜሪካ ድምፅ ስም አመሰግናለሁ። እኔም አመሰግናለሁ። አድማጮቻችን የዓለም ዋንጫን የሚመለከቱ ልዩ መሰናዶቻችን መደመጣቸውን ይቀጥላሉ። በኢትዮጵያ ብሔራዊ ቡድን ውስጥ እንዲሁም በቅዱስ ጊዮርጊስ የእግር ኳስ ቡድን ውስጥ በተጫዋችነት ያገለገለ፣ ነዋሪነቱን በሰሜን አሜሪካ ያደረገ አንድ የቀድሞ የእግር ኳስ ተጫዋች ጋር ያደረግነው አጭር ቆይታ ይደመጣል። ቆይታ ያደረግነው አብዛኞቻችሁ ከምታስታውሱት ጌቱ ከበደ ጋር ነው። ጌቱ በእሱ ዘመን ኮከብ ስለነበሩት ተጫዋቾች ከሚናገርበት ይጀምራል። በእኔ ዘመን በነበረበት ኳስ ጨዋታ ያው እኔ የማደንቀው ብዙ ተጫዋቾች ቢኖሩም ከተጫዋቾቹ ዋነኛው ሙሉጌታ ከበደ ነው ሌላው ደግሞ ዳኛቸው ደምሴ እና ገብረ መድን ኃይሌ ናቸው ሰለሞን ቸርኬ የሚባል ተጫዋይ ነበረ ምናልባት ታውቀው ይሆናል በስም አሁን በሕይወት የለም የዓለም አቀፍ ተጫዋቾችስ ገነው ዝናቸው ይሰሙ የነበሩ የትኞቹ ነበሩ በኛ ዘመን ዋናው የሚጠራ የነበረው ያው ማራዶና ነው ሌላ ነው። ሌሎችም ሌሎችም አሉ፣ ግን ያው ዋነኞቹ እነዚህ ሁለቱ ተጫዋቾች ነበሩ። የዓለም ዋንጫ በሚደርስበት ሰሞን የነበረው የሀገሩ ድባብ ምን ይመስል ነበረ? የትኞቹ ቡድኖችስ አድናቂ ነበርግ? በእኛ ዘመን ከውጭ የማደንቃቸው ነበረ፣ ብራዚል ጥሩ ቲም የነበሩ በአስራ ዘጠኝ ሰማንያ ሁለት የነበሩ የዓለም ዋንጫ እንደ ብራዚል፣ ጣሊያን፣ ፈረንሳይ እንዲሁም ጀርመን ነበሩ ጥሩ ቲሞች የነበሩት በዛ ዘመን እና የአድናቂ ዋናው ማደንቃቸው የነበረ ያው ብራዚል ቡድን ነበረ። ያው እነዚህ ኮ ሶክራትስ ምናምን በነበሩ ዘመን ማለት ነው። የዓለሙ ዋንጫ እየተካሄደ ነው የከሌ ከዚህ ጋር ተጋጥሞ እንደዚህ ያለው ውጤት ተመዝግበዋል የሚሉትን ሁኔታዎች እንዴት ነበር የምትከታተሉት? ምንጫችሁ የቱ እንደነበረ እስኪ ንገረኝ። ድሮ በኢትዮጵያ ውስጥ ሲተላለፍ ነበር የዓለም ዋንጫ እኔ እስከነበርኩ ድረስ ሀገር ውስጥ ማለት ነው ኢትዮጵያ ውስጥ እስከነበርኩ ድረስ የሰማንያ ሁለት በፈረንጆች አቆጣጠር ሰማንያ ሁለት ዓመት እና የሰማንያ ስድስት የዓለም ዋንጫ ኢትዮጵያ ውስጥ ነበርኩ፣ እከታተል ነበር። ያኔ ግን ያው በቲቪ በቴሌቪዥን በደንብ ይተላለፍ ነበር። ቴሌቪዥን ያለው ሰው ብዙም አነስተኛ ቢሆንም እናይ ነበረ ቸዋል እኛ ኳስ እንጫዋስ ስለነበረ እዛው ያው ገነት ሆቴል ውስጥ ነበር ያር የምናርፈው፣ አመቱ ሙሉ እዛ እናይ ነበር ያው ጌቱ፣ እንግዲህ በኋላ ላይ ደግሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሁነሃ አገርህን ወክልሃል። በተለያዩ ሜዳዎች የማይረሱ ድሎችን የምስራቅ አፍሪካና መካከለኛው አፍሪካ ዋንጫን ጨምሮ በደስታ በሚነሱ ታሪኮች ውስጥ ተሳታፊ ሁነሃል እንደው የኢትዮጵያ እግር ኳስ ቡድን በዓለም ዋንጫ ውስጥ ለመሳተፍ ያልበቃበት ምክንያቱ ምንድን ነው ብለህ ታስባለህ? የሚያስቆጭህ ነገር እሳለ ወይ? ከዚህ ጋር በተገናኘ እኔ እንኳን ብዙ ያንን ጥያቄ ያው፣ አሁን አሁን ነው እንጂ በዛ ዘመን ብዙም አላውቀውም። ከሌሎች አፍሪካ ቡድኖች የኛ ትንሽ ለየት የሚያደርገው ፊዚካሊ ዊክ መሆናችን፣ ተክለ ሰውነት ምናምን ጥሩ አለመሆን፣ ያ ነገር ወደኋላ አስቀርቶናል። ግን ያው በዛን ጊዜ ደግሞ የዓለም ዋንጫ ለማለፍ በጣም ከባድ ነው። ምክንያቱም አፍሪካ አምስት ብቻ ነበር የሚያልፈው። ብዙ ጊዜም የሚያልፉት ያው እነ ናይጄሪያ፣ ጋና አትሊስት ጋና እንኳን ብዙም አልነበረም። በኋላ በኋላ ነው እነ አይቬሪ ኮስት እነዚህ እነዚህ ቲሞች በጣም እያየሉ ሲመጡ የአረብ ሀገሮች አካባቢ ያሉት ወደ ኖር እነሱ ጥሩ ጥሩ ስለነበሩ ብዙ ጊዜ እነሱ ናቸው የሚሳተፉት ማለት ነው። ምክንያቱም ለአውሮፓ ቅርብ ስለሆኑ እውቀቱና ዝግጅነቱ ነበራቸው ነው ከሌሎች ጋር በነበራቸው መቀራረብ ምክንያት ግንኙነት መቀራረብ ምክንያት ሁላችንም በየዘመናችን የተከታተልናቸው የዓለም ዋንጫዎች ውስጥ የማንረሳቸው የተለያዩ አይነት ጨዋታዎች ይኖራሉ፣ በሀገራት መካከል የተደረጉ ነገር ግን በቤታችን ቁጭ ብድግ ያደረጉን ከአመታት በኋላም ቤታችን ቁጭ ብለን የሄከሌ ቡድን ከሄከሌ ጋር ያደረገው ጨዋታ የሚገርም ነበር። የሚያስ ብሉን አሉ ብዬ አስባለሁ። በአንተ ትውስታ ውስጥም እንደዛ ያሉ ክስተቶች ገጥሞ የሆነ በጣም የሚመስተኝ ውድድር የነበረው የ1982 ና የ1986 የዓለም ዋንጫ ነው። በጣም በሚገርም ሁኔታ በብራዚል ከጣሊያን፣ ጣሊያን ከጀርመን እንደዚህ እንደዚህ የተጫወቱት ጨዋታ በጣም ኃይለኛና ለዘመናት የማይረሱ የኳስ ጨዋታ ብሎ የሄዱ ናቸው። የሚገርም ሁኔታ የኳስ ብቃታቸው የሰውነት ፊዚካሊ ብቃታቸው ያያሁና ኃይለኛ ውድድር አድርጎት ነበረ። በዚህ ላይ የብራዚል ቡድን ያው ኳስ ከብራዚል ቡድን መውሰድ ይከብድ ነበረ በሰማንያ ሁለት የዓለም ዋንጫ ምክንያቱም ዚኮ፣ ሶቅራጥስ ስረ እነዚህ እነዚህ በሙሉ ስለነበሩ በጣም ኃይለኛ ውድድር ነበረ። በተለይ ጣሊያን እና ብራዚል ያደረጉት ውድድር ለዘመናት የማይረሳው ጌም ነው ያየ ነው። ኢትዮጵያ ምናልባት በአመታት ውስጥ እንደዚህ ላለው የዓለም የእግር ኳስ መድረክ ትሳተፍ ዘንድ ዛሬ ላይ የቤት ስራ ይሰራ ቢባል ምን አይነት ነገሮች እንድተገብር ትፈልጋለህ? በመጀመሪያ ትልቁ ያው እንደምታውቅ አገር ሰላም ነው። ኢትዮጵያ የእግር ኳስ ተጫዋች ችግር ሳይሆን ያለበት የስነ ልቦና ችግር ነው። በመጀመሪያ ለአንድ ሀገር ስፖርት ሰላም ነው የሚያስፈልገው። ሰላም ከተገኘ በኋላ ኢኮኖሚ ነው በማስ ስፖርቶች መጀመር በየሰፈሩ እግር ኳስ አሰልጣኞች ተጫዋቾች መሰብሰብ ህፃናቶችን በየሳምንት በየቀኑ ማጫወት ቢኮዝ እግር ኳስ ጨዋታ በጣም ቀላል አይደለም ከባድ ነው እጅን አይደለም የምታዘው እግርህን ነው ልክ ከአንደኛ ክፍል እንደምትጀምረው ያንንም እግር ኳስ ከአንደኛ ክፍል መጀመር አለበት በየአካባቢው ሜዳ እንደ ልብ መኖር አለበት ያ ሁላ ከተስተካከለ በኋላ በጣም የሚገርሙ የሚገርሙ ተጫዋቾች አሁን ኢትዮጵያ ውስጥ አሉ። ብዙ ሰው ስለማያያቸው እንደምታውቀው፣ ብዙ ኮራፕሽን ስለሚኖር እነዛን አዳዲስ ተጫዋቾች ህፃናቶችን ማምጣት ይከብዳቸዋል። አምጥቶ ማጫወት ይፈራሉ። ግን አንዳንዱ አሰልጣኝ ያው እንደ እንጀራው ነው የሚያየው ማሰልጠን። አንዳንዱ አሰልጣኝ ደግሞ ለውጤት አደርሳቸዋለሁ ብሎ ሪስክ ወስዶ የሚያሰለጥን ነው ያለው። በየሰፈሩ የቀበሌ የከፍተኛ የወረዳ የምን ጨዋታ በየአካባቢው መደረግ አለበት። አዲስ አበባ ውስጥ ብቻ ሳይሆን በየሀገሩ እነዛ ነገሮች ከተደረጉ አንድ ሺ ሰው ብታሰለጥን መቶ ተጫዋች ወይም አስር ተጫዋች አታጣም። እጅግ በጣም አመሰግናለሁ። ጌቱ ከበደ የቀድሞ ኢትዮጵያ ብሔራዊ ቡድን እንዲሁም የቅዱስ ጊዮርጊስ የእግር ኳስ ክለብ ተጫዋች ነህ። እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ አስበ ስለደወልክና ስለጠየቀኝ። የተከበራችሁ አድማጮች ምሽቱን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታም ስዩም፣ በቅንብሩ ደግሞ ብርሃን ኃይሉ አብራን ቆይታለች። ለስንብት ስንቱን አስታወስኩት የተሰኘውን የተወዳጁን ድምፃዊ ማህሙድ አህመድን ሙዚቃ ጋብዝናል። መልካም ምሽት ይሁንላችሁ። we yeah. you I can